كما السبب، كما ተከታታይ ክፍለ ዝግጅታችን የቲያትርና ፊልም ዳይሬክተር አብይ አየለ ካዋሪ አዲስ አበባ የትውልድ ቀየው ተነስቶ የፊደል ቆጠራ የጥበብ ሙያ ቀሰማ የአውሮፓና አውስትሬልያ የሰርከስ ኢትዮጵያ ትዕይንቶች አውስትሬሊያን መኖሪያው ለማድረግ የጥገኝነት ጥየቃ ውሳኔውን አስመልክቶ አውግቷል። በማጠቃለያው ክፍለ ዝግጅታችን የህይወት ጉዞ ትረካው የሚነሳው ከአውስትሬልያ የአዲስ ህይወት ጅማሮ ነው። አውስትራሊያ ፍቅር እንግዲህ ከኋላ የቀረኝ ነገር የለም። አባቴ በህይወት የለም ሶስት አመት ሆኖ፣ ዋናው ስወጣም በቃ ከዚህ ወዲያ ምንም የለኝም ብዬ የወጣሁት አባቴ ስለሌለ እናቴ ቆይታለች ካረፈች የሚጎጥተኝ ነገር የለም። ወደኋላ ግን ቅድም እንዳልኩህ ውጭ ሀገር ለመኖር የተዘጋጀ ስነ ልቦና ብቃት የለኝም እና እዚህ ግን ለመቅረት ተዘጋጀ ነው የመጣሁት። ማንኛውንም ጎዳና ለማደርም ቢሆን ከአውሮፓ ይዤ የመጣሁትን ልብስ ይዤ ነው የመጣሁት ወደዚህ ስመጣ ለሁለት ለአመት ለሁለት አመትም ልብስም ላይኖረኝ ይችላል ማረፊያም ላይኖረኝ ይችላል ብዬ እንደገና ስንቀር ምንድን ነው ያደረግኩት? የምንቀረው ልጆች የተለያየ ሙያ የሙዚቃ፣ የአክሮባት፣ የዘፈን ሙያ ያለን ስለነበርን እዚህ በምንቀርበት ጊዜ ሊገጥመን የሚችለው ብዙ ነገር ይኖራል። ስለዚህ በሙያችን ነው ማለፍ ያለብን። ስትሬት ፐርፎርማንስ ይሄ ጎዳና ላይ ፐርፎርም የሚያደርጉ ሰዎች እና ጎዳና ላይ ፐርፎርም ማድረግ ፕሮፌሽን እንደሆነ አውሮፓ በጣም ብዙ ሀገር አይቻለሁኝ። እና በጣም ብዙ ፕሮፌሽናል የሆኑ አክተሮች፣ ሙዚቀኞች፣ የተለያየ ስራ ሶሎ የሚሰራ አክቲንግምና ሙዚቃ ጎዳና ላይ እየተሰራ ብዙ ክብር ያለው ስራ እንደሆነም ስለማቅ ኖርማል፣ እኛ ሰርከሱ የሚሰራው ውጭ ሀገር በሚታወቅ የነጮች ኮስቲዩም አይደለም። ክሮባት የሚሰራ በወላይትኛ ነው፣ ፒራሚድ በሲዳምኛ ነው የሚሰራው፣ ሴቶች የሚሰሩት በወላይትኛ ነው። ሙዚቀኞች የሚለብሱት የባህል ልብስ ነው። ሁሉም ነገራችን ባህል ነው፣ የውጭ ነገር የለውም። በባህል ልብስናና እነዚያ ልብሶች በቁጥር ልክ፣ አንድ ሊድ ክራር፣ አንድ ቤዝ ክራር፣ አንድ ማሲንቆ፣ ሁሉም ደብል ደብል ስለሆነ ይዤ የወጣሁት ስወጣ ከሀገር ሲጀመር እነዚህን ይዘን የቀረ ነው። እነዚህን ይዣለሁ። ስለዚህ አስፈላጊ ከሆነ መንገድ ላይ ፐርፎርም እናረጋለን። ችግር የለውም በሚል ነው ተዘጋጅተን የወጣ ነው። ስንወጣ ቀረን እንግዲህ ዘጠኝ ነበር መጀመሪያ አስራ አምስት ሆነን፣ አስራ አምስት ስንሆን ከአስራ አምስታችን እኔ መጀመሪያ እንግዲህ መጀመሪያው የወጣሁት አንድ ዳይሬክተር ነኝ። አንደኛው ዳይሬክተርም መላኩ ተደገመ እሱ ደግሞ ቴክኒካል ዳይሬክተር ነው። አንድ ዳይሬክተር ነው ከዚህ የተመለሰው አወቀ ይባላል። እሱ የዋናው የሰርከሱ ሙሉ ዳይሬክተር ነው። እሱ ነው የተመለሰው። ሁለታችን እዚህ ስንቀር ስራዎች መስራት አለብን። በዛ ነው አሁን ሾ ለመስራት በጣም በቂ ነው። አንድ ላይ መኖር ጀመረን። በአንድ ጊዜ አኗኗር ለውጡ በቃ ግልጽ ብሎ ነው የሚታየው እዛ ጋ። አሁን እዚህ ጋር አዛዥና ታዛዥ የለም። አንደኛ፣ ሁለተኛ የግሩፕ ኑሮ ነው። ብዙዎቻችን አብሮ በማደር ተለማምደናል። ውጭ ሀገርም እዛም ሰርከስ ማብረን እናደር ስለነበረ ተለማምደናል። ግን ብዙ ነገሩ ተቀየረ። እዚህ ጋር አሁን ኬዝ የሚባለው ነገር መጣ። ኬዝ ጉዳይ አለ። ለእያንዳንዳችን ኬዝ መስራት ነበረብን። ከዛ መለስ ትሬኒንግ ጀመር። ፉትስክሪ አርት ሴንተር ኦርጋናይዝ ተደረገልን። አርት ሴንተር ወቃ ተሰጠን። እዛ ውስጥ እየሄድን ሰርከስም ሙዚቃም በደንብ ትሬኒንግ እናደርጋለን። ከዛ ሾው ማሳየት ለኢትዮጵያ ኮሚኒቲ ለአዲስ አመት ሾው እናሳያለን። ብዙ ድርጅቶች ፌስቲቫል እየሄድን ከሜልበርን ሁሉ እየወጣን ሾው ማሳየት ጀመርን። እሱ በጣም ደስ የሚል ጊዜ የነበረ ጥሩ ሆነ። ያለን ነገር ነው የምናቀርበው ነገር ነው፣ ፕሮፌሽናችን ነው። ያንን ነገር እያቀረብን በተጓዳኝ የአውስትራሊያ ኑሮ ተያያዝ ነው ማለት ነው፣ ቀስ እያልን ነው ኑሮ ውስጥ የገባ ነው። መኖሪያ ፈቃድ ሰጥተዋችሁ ነው ወይስ ጊዜ መቆያ ነው? ጉዳያችሁ በምን መልክ ነበር? በኢሚግሬሽን በኩል ለመቆየትና የተለያዩ እንቅስቃሴዎችን ለማድረግ ፈቃድ ያገኛችሁት? መኖሪያ ፈቃድ የለንም። በቪዛ ነው የመጣ ነው። እንደመጣን የኢትዮጵያ ኮሚኒቲ ረዱን። የዛን ጊዜ ቀንበሩ ተረፈ ነበረ። ከዛ እናበራ እነጋሻው፣ እነ አለምሸት እነዚህ ኮሚኒቲ አካባቢ ያሉ እና አበበ ብዙ ናቸው። በጣም ብዙ እነሱ በሙሉ ተረባርበው የረዱን ኬዝ እንዲዘጋጅልን ተደረገ። አመለከትን አሳይለም አመለከትን አሳይለም ስናመለክት ብሪጅንግ ቪዛ ተሰጠን። ብሪጅንግ ቪዛው ደግሞ የስራ ፍቃድ አለው። በዛ ነበር የምንሰራው። ስቴትም መሄድ ቢያስፈልግ ስቴት ሄደን የስራት ፍቃድ ነበረን። በጣም ትልቅ ችግር የፈጠረብን ግን ምንድን ነው፣ አውሮፓ ላይ ፌመስ ነበር። ብዙዎቹ ፋይሎቹ አሁን ድረስ እኔ ጋር አሉ። አውስትራሊያ ኢሚግሬሽን እኛ እዚህ አገር ልክ ከሲድኒ መጥተን ሜልበርን ስንቀር የዛን ዕለት ቻናል ቴን ኒውስ ላይ ያቀረበ የሰርከስ ኢትዮጵያ ቡድን አባላት ዲፌክትድ ሆነው እዚህ መጥተዋል ብሎ በቃ ያ ኢሚግሬሽኖች አልወደዱት። የሚያንን ኢሚግሬሽን ስናቀርብ ኢንተርቪ ስንገባ ኢሚግሬሽኖቹ በፍጹም ደስተኞች አልነበሩ። ምንድን ነው ያደረጉት? ስለ ሰርከስ ኢትዮጵያ ፋይል ከቤልጅየም፣ ከጀርመን፣ ከእንግሊዝ፣ ከፈረንሳይ እዛ ጋር ስለነበረን ቆይታ ምን እንሰራ እንደነበረ በጣም ብዙ ነገር አጠናቅረው አምጥተዋል። ደስተኛ ያልሆኑት ለምንድን ነው ዋይ አውስትራሊያን ለመረጣችሁ ምክንያቱም በጣም ብዙ አገር ሄዳቸዋል። ብዙ ዓመት ነው የተመላለሳችሁት። አውሮፓ ወደ ስምንት ሀገር ነው ስንዞር ይኖር ነው እና ዋይ አውስትራሊያ ልመረጣችሁ። አንድ ሁለተኛ፣ እዚህ ያሉ የኢትዮጵያ ኮሚኒቲዎች በፖለቲካ እናንተ ሊጠቀሙ ስለፈለጉ ነው፣ ቻናል ቴላ እንድትወጡ ያደረጉት። ኢሚግሬሽን አንድ ባለስልጣን ጋሪ ቡልቶ የሚባል ሰውዬ ነበር። እሱ በጣም ተናደደ። ፐርሶናሊ እሱ ነው እኔን ኢንተርቪው ያደረገኝ ሰውየው። እና ከዛ በፊት እነ ሀይለ ልዑልም እዛ ውስጥ ረድቶናል። እና ከኮሚኒቲ ጋር ብዙ አታካራ ፈጥረዋል ኢሚግሬሽኖቹ ከመጀመሪያው እንደማይፈቅዱ እርግጠኞች ነበሩ። ደስተኞች አልነበሩም። ዋይ አውስትራሊያ ለምን ሌላ ሀገር አልቀራችሁም? ከጀርመን ኢሚግሬሽን የመጣው መልስ ምንድን ነው የሚለው፣ እዛ ሀገር ስለኛ ጀርመን ውስጥ ስላለው ስለነበርንበት ሁኔታ እነዚህ ሲጠይቋቸው፣ ጀርመን ሰርከስ ኢትዮጵያ ጀርመን ውስጥ ኮካኮል የሚታወቀውን ያህል በልጆች ዘንድ ይታወቃል ብሎ ነው የላከው እና ጀርመን ውስጥ ምን ያህል ከተማ እንደሄደን ምን ያህል ሾ እንዳሳየን ኤቭሪቲንግ ዘርዝረው ነው የጻፉት እና አውስትራሊያ የመረጣችሁት ለምንድን ነው የእናንተ ምላሽ ምን ነበር? ኬዝን ነው ተንተርሰ የምትሄደው። አምስቱ አንድ ደረጅ ነበሩ። በነገራችን ላይ የአምስቱ ኬዝ የተለየ ኬዝ ነው። እነሱ ምንድንነው ያደረጉት? አምስቱ አንድ ደረጅ ስለሆኑ ኬዛቸውን ሳያዩ እነሱ እንቀበላለን አሉ እና ሌሎቻችሁን ግን ገና ነው እናያለን ሲሉ አምስቱ ደግሞ አንቀበልም አሉ፣ አንወስድም፣ አንድ ላይ ነን ኬዙ ብናሉ ኖ እኛ ኢንዲቪዥዋል ነው የምናየው ሲሉ ኖ እኛ በግሩፕ ነን አንቀበልም ሲሉ ጉዳዩ እየጠነከረ መጣ። እኛ ምንድንነው ያልነው? ጉዳዩ ፖለቲካ ነው ካልሆነ ምንም ከህዝቡ የሚታይ አይደለም። ስለዚህ አገር ውስጥ ያለው የፖለቲካ ሁኔታ እኛ ላይ እየከፋ የመጣው በተለይ በአሁን ባለፈው ስድስት ወር ውስጥ ነው። በግላችን አይደለም እንጂ ሰርከሱ ላይ ጫናዎች ነበሩ። የዛን ጊዜ ሰርከስ ትግራይን በማስቀደም ሰርከስ ትግራይን ለብቻ ጎልቶ እንዲወጣ በማድረግ እኛ ላይ ተጽዕኖ ነበረ። ይሄ በቦርድ ደረጃ የምናውቀው ነው። እኛ ግን ኢንዲቪዥዋል አይደለም ችግሩ። እኛ ያንን ነገር ነው ያቀረብ ነው። በዛ ስድስት ወር ውስጥ ነው ይሄ ነገር የተፈጠረው። አውሮፓ እንዳንቀር ብዙም ነገር አልነበርም አውሮፓ። ስለዚህ በዛ ምክንያት ነው የቀረ ነው የሚል ነው። ዞሮ ዞሮ ኢሚግሬሽን ሪጀክት ነው ያለው። ሁላችንም አስራ አምስታችንንም ሪጀክት አለ። ከዛስ እንዴት አገኛችሁ? አራርቲ ነው የዛን ጊዜ ሪፊውጂ ሪቪው ትሪቢናል አፒል አደረግን እዛም ሪጀክት አለን አስራ አምስታችንን። ከዛ በኋላ አራርቲ እያለን ፍራንሲስኮ ቫዚቶ የሚባል ሰውዬ ጉዳያችንን በሌላ መልኩ ነው እንዴት እንደሰማ አላውቅም። እናንተን ኬዝ ይዝና እኔ እረዳችኋለሁ በነጻ ብሎ መጣ። ጠበቃ ነው ሰው ኢሚግሬሽን ውስጥ የሚሰራ ነበረ። ኢሚግሬሽን ለጠበቃ ጥብቅብና ላይሰንስ አለ ኤጀንት ነው መጣ። የአስራ አምስታችንንም ኬዝ ይዞ ያንዳንዱ ሰው ኢንተርቪው እያደረገ አራርት ይቀረብን። ሁሉም ኢንተርቪው ተደረገ። በጣም ከፍተኛ ትኩረት ያደረጉት እኔ ጋ ነው። አንድ ኤልዛቤት ትባላል። ሴትዮዋ ፐርሰናል አረገች ጉዳዩን ከእኔ ጋራ ለምን አይዶን ነው አላቅም። ከዛ በፊት አንድ ልጅ እንደ ምስክር ጠርቶ ወይ ለአንድ ልጅ ምስክርነት ቀረብ ያለውኝ ኬዝን በሚመለከት ሌላ ነበረ፣ የእሱን ጉዳይ የያዘው እነሱ ያው ይነጋገራሉ። ስገባ አንዳንድ ወሬ ወራችኝ ምናምንና ወደ እኔ ጉዳይ ስትገባ ፐርሰናል ለምን እንዳደረገችው አላቅም። መጨረሻ ላይ ጠበቄ ምንድን ያለው ኦኬ ጨርሰሻል? ኢንተርቪው ያው የምናገረው ነገር አለ አለ። ለምን እንደተናደድሽ አላቅም አላት፣ ፊትሽ እየቀላን የመጣው ሶስት ሰዓት ከሀያ ደቂቃ ኢንተርቪው ስታደረጊ አንድ ጊዜ ነው ውሃሽን የጠጣሹ። ፐርሰናል ያደረግሹ ለምን እንደሆነ አልገባኝም። ይህንን ያዥልኝ ነው ያላት እና ስንወጣ፣ አትሰጥህም ነው ያለኝ። አለመስጠት ብቻ አይደለም አሁን ከዛ ላይ የመጨረሻ ስቴጅ ነው ያለን። ሂማኒቴሪያን ነው ወደ ሚኒስቴሩ ነው የሚሄደው። ሚኒስቴሩ የዛን ጊዜ ፍሪ ፕራዲክ ነበሩ። የሁሉም ፋይል ሄደ። የእኔ ፋይል ተያዘ። ሚኒስቴሩ ከሆነ ወር በኋላ ፈቀዱ። የእኔ ሊስት የለም እዛ ውስጥ። በጣም ዲስአፖይንት ሆንኩኝ እኔ እና፣ እንዴት የኔ ፋይል እንዴት ላይኖር ቻለ? ለእኛ ጉዳይ እሱ አውሮፓ ሄዷል። ፍራንክ ከዛ ደውሎ አናገረው። ኖ ኖ፣ ፋይሉ ስላልመጣልኝ ነው፣ ለሁሉም ነው የፈቀድኩት ፋይሉ ሲመጣ የሱንም ፈቅደዋለኝ አለ። ፋይሉን እሷ ነች የያዘች። ምንም ፐርሰናል የሚያደርገው ነገር የለም። ግን እናንተ ኃላፊዎቹ ናችሁ፣ ይሄን ነገር ያደረጋችሁት የሚል ትንታኔ ነው። ኤን ዌይ ሌሎቹ ሁሉም ከተፈቀደ ከሁለት ወር በኋላ ማለት እዚህ በገባን በአመት ከስድስት ወር ነው ያገኘ ነው ፈቃዳችንን። ከዛ ስ አዲሱን ህይወት በምን መልክ ጀመራችሁ? እስካሁን ስ ያለ ህይወት ምን ይመስል ነበር? ህይወት በቃ ከዛን ጊዜ ጀምሮ ገባን ጀምሮ እንግዲህ ያው ህይወት ቀጥሏል። ስራ እሰራለሁ። ፋክተሪ ገብቼ ነበረ። ከዛ በኋላ ያው በአብዛኛው ሰው የሚሰራው ታክሲ ስራ ነው። ታክሲ ስራም ገባሁኝ። ትምህርት ሞከርኩኝ። ትምህርት ሳይኮሎጂ ለማጥናት ቪክቶሪያ ዩኒቨርሲቲ ገባሁ አንድ አመት ሄድኩኝ። ግን ቤተሰብ ለመርዳት ወደ አገር ቤትና እዚህ ቢሮችን መክፈል የሚያስችል አይደለም ትምህርቱ እየተማርኩኝ ፓርትታይም ስራ እየሰራው መብጹ የሚሆን ነገር አይደለም። የብዙ ኢትዮጵያውያን አንዱ ፈተና መካከል ውስጥ ነው። አዎ ስትመጣ ያው ቤተሰብን ይዘ ነው የምትመጣው። አብረሁ ናቸው እዚህ። አንተ ስትበላ እነሱ መብላት አለባቸው። ሞከርኩት አንድ አመት በጣም ከባድ ስትራግል ያደረግኩኝ ለመማር ሞከርኩኝ፣ አልቻልኩኝም። ከዛ ዝም የአጫጭር ኮርሶችን ብቻ መውሰድ ጀመር፣ በቃ ወጣሁኝ። በቃ በዲግሪም ሆነ በዲፕሎማ ደረጃ መማርንም አልችላወቅኩት። እና ጣው ከዛ ኮርሶችን ብቻ መውሰድ ጀመርኩኝ። ኮምፒውተር ኮርሶች ምናምን፣ ከዛ ዝም የፊልም ኮርስ እንደዚህ፣ ሶሻል ወርክ ኮርሶች ዝም ለትናንሽ ኮርሶችን እየወሰድኩኝ፣ በቃ ስራዬ ላይ ጥንክሬ መስራት ጀመርኩኝ። ኑሮዬን ቀጠልኩኝ ማለት ነው። እዚህ አሁን ከምታወቅበት ስራዎች አንዱ አብይ አየለ ሲነሳ የፊልም ስራዎችም አብረው ይነሳሉ። የፊልም ስራዎችስ ወደዛ እንዴት አመዘንክ? ምን ያህል የፊልም ስራዎችንስ ለህዝብ እይታ ለማቅረብ ቻልክ? ፊልም የቲያትር ስነ ጥበብ አካል ነው። ቲያትር ስነ ጥበብ አካል ስለሆነ ከዛ ጋር የተያያዘ ነው። ቴክኖሎጂ ነው ልዩነቱ። እና የኢትዮጵያ ፊልሞችን ብዙ ጊዜ ሳይ አክቲንጉ ስክሪፕቱ አሪፍ የሆነና ዳይሬክቲንጉ አሪፍ የሆነና ቴክኒካል ችግር አለው። ይህን ነገር የሆነ ነገር አትሊስት የራሴን ነገር ማበርከት አለ ብዬ ጓደኛዬ ጋራ ኦዝ ፊልም ስቱዲዮ የሚል አዲስ አበባ ላይ ከፈትን። ፊልሞችን ሰራን። የወንዶች ጉዳይን ሰራን። አምስት ሁለት ሚል ፊልም ሰራን። ኮሞሮስን ሰራን። ከዛ እኔ ሄጄ ከዚህ ፊደል አዳኝን ስክሪፕት ገዝተን ስክሪፕቱን እንደገና ሪራይት አድርጌ ዳይሬክት አድርጌ ሙሉ በኦዝ ፊልም ፕሮዳክሽን በእኔ ዳይሬክተርነት የወጣ ፊልም ፊደል አዳኝ ነው። በጣም ሰክሰስፉል ነበረ። በጣም ጥሩ ነበረ። ፊልሙን ጥሩ ነበር የተሰራው። ብዙ ሰው የተሳተፈበት ፊልም ነው። ራሴን እንግዲህ አሁን እዛ ላይ ፈተሽኩት። በተወሰነ ደረጃም ቢሆን የተወሰነ ነገር እንዳለኝ ያየሁኝ ስቱዲዮውን መቀጠል አልቻልንም። እዛ እኛ እዚህ ሆነን ስቱዲዮ እዛ ሆኖ መቀጠል አልቻለም። እኔ ጠቅልዬ መግባት ነበር የፈለግኩት። ብዙ ያን የማያስደርጉ ነገሮች ተፈጠሩ። እኔ መጣው ከተወሰነ ዓመት በኋላ ስቱዲዮ ተዘጋ። ግን ከዛ መውጣት አልቻልኩኝም ራሴን አስተማርኩኝ። ኤዲት ማድረግ ቀረጻውንም ራሴን አስተማርኩኝ። ኮርስም ትንሽ ኮርስ ወሰድኩኝ። ኢትዮጵያ ሌሎች ዶክመንተሪዎች ሰርቻለሁ። ሪፖርታጅ የሆኑ ዶክመንተሪዎችን በስቱዲዮ ስር ሰርቻለሁ። በራሴ ግን እዚህ መጥቼ የጋሽ ወንድሙ የመብራት ኃይል ስፖርት መስራች የእሳቸውን አስፋው ነው አስፋው ሳሉ እንድንሰራ ጠየቀኝ። እንግዲህ ራሴ ቀርጬ በተወሰነ ደረጃ ታሪካቸውን ለሕዝብ አቀረብኩት የጋሽ ወንድሙን። ምላሹም ጥሩ ነበረ። ብዙ ሰው ነው ያየው። ከዛ በመቀጠል የ ኤልያስ ጆሃርን እንደዚሁ አስፋው ነው እንስራው አለኝ። ኦኬ እንስራው። እሱን እንግዲህ እጅም ዓመት ቢፈጅም እሱንም እንደዚሁ ራሴ ቀርጬ ዶክመንቶችን አምጥቼ እሱ ላይ በጋሽ ወንድሙ ዶክመንተሪ የተሻለ እሱንም እንደዚሁ አስመረቅኩኝ ማለት ነው። ከዛ በፊት ቲያትርም ሰርቻለሁ እዚህ 2003 ላይ ሌኒ በረደድ በሆርን ኦፍ አፍሪካ ኮሚኒቲ በኩል የማያን ገቨርንመንት የመጣ ፈንድ መጥቶ ቲያትር ጽፌ ምስቅልቅል የሚል ቲያትር እዚህ ሀገር ያለን ህይወታችንን ወደ መድረኩ የሚያወጣ ምስቅልቅል ቲያትርን ሰርቻለሁኝ። ይህ እንግዲህ መጨረሻ የኤልያስ ጆሀር ዶክመንታሪ ነው። ኤልያስ ዋንጫ በሚል ርዕስ የተቀረበው ዘጋቢ ፊልም በቅርቡ በሜልበርን ከተማ ፉትስክሬ አርት ሴንተር ውስጥ ታይቷል። ህዝብ በህዝብ ዘንድ ያሳደረው ስሜት ምን ይመስል ነበር? በህዝብ ዘንድ ምን አይነት ተቀባይነት ነበረው? እንደዚሁም በኤልያስ በኩል በጣም ደስ ይል ነበር የኤልያስ አድናቂዎችን ኤልያስን በኳስ ጨዋታ የሚያውቁት እና በስም ደረጃ የሚያውቁት ሰዎች ነበር የገቡት። ብዙዎቹ ኤልያስን አናውቀው ነበር ያሉት። በጣም ጥሩ ነበር የተሰራው። ኤልያስ በጣም ኦቨርዌል ምን ሆነው በጣም በጣም በጣም ተደስቷል። ኤልያስ ባለቤቱም በጣም ደስተኛ ነች። በዚህ መልኩ ይቀርባል ብሎ ግምትም አልነበረውም። እንደዚህ ተቀናብሮ ታሪኩን ሲያዩም ለመጀመሪያ ጊዜ ነው ለሱ እንደዚህ መሰራቱንም በፍጹም አይዲያው አልነበረም። በጣም ጥሩ ስራ ነው የተሰራው። ስለ እውነት በጣም በጣም በጣም ጥሩ ስራ። እዚህ ላይ ኢዮብ እሱ ባለው በጣም ብዙ ዶክመንቶችን፣ ግብአቶችን አምጥቶልኛል። የአስፋው ስራ ቀላል ነገር አልነበረም። እዚህ ላይ ብቼ ነው የሰራሁት አይደለም። ግን የህዝቡ ምላሽ ደግሞ እስካሁን ድረስ አሁንም ባገኙኝ ቁጥር ብዙዎቹ ደስታቸውን ይገልጻሉ። በጣም ጥሩ ነበር። በጣም ደስ የሚል ጊዜ ነበረ። እኔ ከጠበቅሁት በላይ ነው። እርግጥ ብዙ ጊዜ ነው የፈጀብኝ ስራውን ለመስራት በተቻለ መጠን ልክ እንደ ፊልም የሚመስል አይነት ነገር ሰውን ሰስፔንስ አድርጎ ይዞ የሆነ ስቶሪ ከእስከሚል ነገር ለማድረግ በጣም ጥሬ ያለውኝ ተሳክቷል ማለት እችላለሁኝ። አሁን ከዚህ በኋላ ያሉት በተለይ በፊልም ስራም ሆነ በቲያትር መድረስ እና ትወናን አስመልክቶ ወደፊት ምን እቅዶች ምን ትልሞች አሉ በአንተ ዘንድ? እዚህ በስነ ጥበብ ዘርፍ እስከምን ድረስ ለመራመድ ሳቢዎች አሉ? ቲያትር አይመስለኝም። ምክንያቱም ቲያትር እድሜ ልኬን ከዚህ በኋላ ብሰራ ደስ ይለኛል። የመድረክ ቲያትር ህይወቴም ነፍሴም እሱ ነው። በቃ ልክ አንድ ቀን መጀመሪያ ስክሪፕት ያነበብኩ ለታ እንቅልፌ ሁሉ የተለየ ነው የሚሆነው። በጣም ደስ ይለኛል። የሚሆን አይመስለኝም። ምክንያቱም ከዛ ውጪ ስለሆንኩ ብዬ ስለማስብ ነው። ፊልም ሰራለሁ ብዬ አስባለሁ። መቼ እንዴት፣ አይ ዶ ነው ስክሪፕቶች አሉኝ ግን እነሱ ምንም የተዘጋጁ አይደሉም። በጀስት በሲኖፕሲስ ደረጃ አንዳንዶቹ ዝም ብሎ በታሪክ ደረጃ የተቀመጡ ናቸው። አንዳንዶቹ ያሉት ዶክመንተሪ በሚመለከት ፐርሶናል ስቶሪዎቹን የአንዳንድ የግል ታሪኮችን ወደፊት እሰራለሁ ብያለሁ። ግለሰቦችን ታሪኮች ብዙ ነገሮችን እሰራለሁ ብያለሁ። ከዛ በመለስ የራሴን በሚመለከት የራሴን ህይወት በሚመለከት የሆነች ሜሞሪ ነገር እያዘጋጀው ነው። እሷ መቼ ያልቃል፣ መቼ ይወጣል? አይ ዶን ኖ ምክንያቱም የሚቆይ ነገር ስለሆነ እሱን ግማሽ ደረስ ደርሻለሁ። ግን ከፊልም ጋር በተያያዘ ግለሰብ ታሪኮችን እየሰራውኝ እነዛን እየገጣጠምኩኝ፣ ማንም ሰው ታሪክ አለው። አንድ ሰው ከአንድ ሰው የሚወስደው ነገር አለ። ዘመንን፣ ጊዜን፣ ሁኔታን ከሰዎች ከግለሰብ ታሪኮች ውስጥ ማግኘት ስለምንችል እነዛ ነገሮች እንደ ታሪክም ተቀርጸው እንዲቀመጡ ስለምፈልግ ዝም ብሎ ማንኛውንም ግለሰብ ታሪኮች ላይ ያተኩራለሁ ብዬ አስባለሁ። በጥቅሉ በአውስትራሊያ ህይወት ውስጥ ምን አይነት ስኬቶች እንደዚሁም ደግሞ ምን አይነት ብርቱ ፈተናዎች ይገጥመውኛል የሚል ትውስታዎች አሉ። በአጭር የአውስትራሊያ ህይወት ጊዜ ውስጥ አውስትራሊያ ስለ እውነት መጀመሪያ በጣም ከባድ ነበር ለእኔ። አውስትራሊያ የመጀመሪያ አምስት ዓመት በጣም በዲፕሬሽን የተጠቃውበት ጊዜ ነበረ። ግን ከዛ ላይ እየቆየው እየቆየው አውስትራሊያ በጣም እያለመድኩ ስመጣ አውስትራሊያ ደስ የሚል ሀገር ነው። በጣም ብዙ ኦፖርቹኒቲዎች አሉት እኔ በጣም ነው መወድ። በተለይ ሜልበርን ልክ አዲስ አበባን የማውቀው ያህል ሜልበር እናውቀዋለሁ። አዲስ አበባን የመወዳትን ያህል ሜልበር ወዳታል። በጣም ነው መወዳት። ብዙ ኦፖርቹኒቲዎችን ያገኘንበት ሀገር ነው። በጣም ብዙ ስኬቶችም አሉኝ። ከዚህ በኋላ የሚኖረው ህይወቴ አውስትራሊያ ነው ኢትዮጵያን የሚለው መወሰን አልችልም፣ አላቀው። በህይወቴ ላይ ግን በጣም ብዙ ለውጦችን ያመጣት አውስትራሊያ በመምጣቴ ነው። ምክንያቱም በጣም ብዙ ጽሁፎችን፣ ብዙ አይነት መጽሐፎችን ለማግኘት አክሰሱ ሰፊ ነው። ያለ ገደብ ያገኘሁትን ነገር ነው ማነባ። ፈልገው ነገር አግኝቻ ነባለኝ ኤኒቲንግ። አሁንም ነገ መማር እችላለኝ። ሰፊ ነው ኦፖርቹኒቲው። የአውስትራሊያ ኦፖርቹኒቲውን ተጠቅሜ አልጨረስኩትም። ቱ ቢሆነስ ግን ኑሮዬ ላይ ብጹህ ለውጥ አለው። ማንነቴ ላይ በጣም ከፍተኛ ለውጥ አለው። አሁን ያለኝ ማንነት ኢትዮጵያ ብሆን ይሄን ማንነት ይዛለ ወይ? አልይዝም የፊልም ዳይሬክተር እና ደራሲ አብይ አየለ ስለ ቃለ ምልልሱ እናመሰግናለን። የወደፊት ትልሞች እውኖ ነው። ከራስህም አልፎ ለህብረተሰብ ጠቃሚ የሆኑ የትሩፋት በረከቶችን እንደምተቋዱስ ተስፋችን ነው። በድጋሚ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ ካሳሁን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።